አምላካችን የተመሰገነ ይሁን ዛሬ የማካፍላችሁ ቃል የተመሰረተው በመጽሐፈ መክብብ ምዕራፍ ስምንት ላይ ነው እና በተለይ አንድ ቁጥር ላይ ነው የማተኩረው መክብብ ምዕራፍ ስምንት ቁጥር 12 እንደዚህ ይላል። አነበዋለሁ እስከ 13 ነው የማነበው በመሰረቱ እና እንደዚህ ይላል አንድ ኃጢአተኛ መቶ ጊዜ ክፉን ቢሠራ ዘመኑም ረጅም ቢሆን፣ እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። ለሀጥቅ ግን ደህንነት የለውም በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም ይላል። ዘ ሜሴጅ ፎር ቱዴይ ኢዝ ቤዝድ ኦን ኤክሊሲያስተስ ቻፕተር 8 ቨርስ እና ስለ እግዚአብሔርን ስለ መፍራት ነው የሚናገረው። እኔ እንደዚህ የሚል ርዕስ ሰጥቸዋለሁ። እግዚአብሔርን የሚፈሩት በረከት የሚል ርዕስ ሰጥቸዋለሁ። እና እግዚአብሔርን የሚፈሩ ሰዎች እንደሚባረኩ በረከት እንደሚያገኙ ነው በአጠቃላይ ይሄ መልእክት እየገለጸ ያለው እንደ እዚህ በዘመኑ እንዳሉ ሰዎች ይሄ ይሆንልል ይሄ ይሳካልል የሚል አይነት መልእክት አይደለም የማስተላልፈው። የማስተላልፈው መልእክት በመጽሐፍ ቅዱስ ላይ የተመሰረተና የሰው ሀሳብ ሳይሆን እግዚአብሔር በቃሉ የተናገረውን ቃል ኪዳን ነው። በመጽሐፍ ቅዱስ ውስጥ እንደ መግቢያ የምነግራችሁ ነገር በጣም ከፍተኛ ጠቀሜታ ከተሰጣቸው ታላላቅ በረከቶች ከሚያመጡ ነገሮች አንዱ እግዚአብሔርን መፍራት ነው እና አማኞች እግዚአብሔርን መፍራት የሚባል ነገር በውስጣቸው እንዲኖርና እግዚአብሔርን በመፍራት እንዲመላለሱ እግዚአብሔር ይፈልጋል። በኋላ እግዚአብሔርን መፍራት ምን አይነት ትርጉም እንዳለው በአንደኛው ነጥቤ ላይ እናገራለሁ። በእርግጥ እኔ እዚህ መግቢያ ላይ እንዳስቀመጥኩት መጽሐፍ ቅዱስ የጥበብ ሁሉ መጀመሪያ፣ የጥበብ ሁሉ ጥበብ ነው የሚለው እኔ እንዳውም የጥበብ ሁሉ አልፋና ኦሜጋ የሚለው ነገር እግዚአብሔርን መፍራት መሆኑን በተደጋጋሚ አዲስ ኪዳንም ብሉይ ኪዳንም ላይ መመልከት እንችላለን። እና እዚህ ቦታ እዚህ መክብብ ምዕራፍ 8 ቁጥር 12 ላይ የተጻፈው ኃጢአተኛንና እግዚአብሔርን የሚፈራ ሰው በማነጻጸር ነው። እንዳያችሁት ካነበብኩት ላይ በኋላ ወደ መልእክቱ መሃል እመጣለሁ። ኃጢአተኛ መቶ ጊዜ ክፉን ቢሰራ ደግሞም በጣም ረጅም ዘመንን ቢኖር እግዚአብሔርን ለሚፈሩት ምንም እንኳን አጭር ነገር አጭር ዘመን ቢኖሩ ምን ይሆንላቸዋል? ነው የሚሆነው ደህንነት እንዲሆንላቸው እኔ አውቃለሁ። የእንግሊዝኛውንና የሄብሮውን ትርጉም በኋላ ነግራቸዋለሁ። በጣም የሚገርም ነው። ከአማርኛው ትንሽ ለየት ይላል። ስለ እግዚአብሔር መፍራት ነው የሚናገረው፣ ግን ለየት ያለውን ትርጉም በኋላ አሳያቸዋለሁ እና ታዲያ በዓለማችን ላይ ሰዎች የሚከፋፈሉበት የክፍፍል መንገድ አለ። እንደምታውቁት ሰው ሀብታሞች የሆኑ ሰዎች አሉ፣ ድሃዎች የሆኑ ሰዎች አሉ፣ ሴቶች አሉ፣ ወንዶች አሉ፣ ወጣቶች አሉ፣ ሽማግሌዎች አሉ፣ የተማሩ አሉ፣ ያልተማሩ አሉ። እነዚህ ሁሉ ክፍፍሎች በዓለማችን ላይ ይገኛሉ። በዘርም ሰዎች ይከፋፈላሉ አማራ፣ ኦሮሞ፣ ትግሬ ምናምን ተባብለው። መጽሐፍ ቅዱስ ግን እነዚህን ሁሉ ክፍፍሎች አያውቃቸውም። መጽሐፍ ቅዱስ ሰዎችን የሚከፍላቸው በሁለት ቡድን ነው ኃጢአተኞችና ምኖች ጻድቃን ብሎ ነው እግዚአብሔር የሚያየን። እንደዚህ ነው። አሁን በአለም ላይ ያሉ ሰዎችን ሁሉ በሁለት ነው እግዚአብሔር የሚያያቸው። ጻድቃን አሉ፣ ኃጢአተኞች አሉ። እነዚህ ጻድቃን በእግዚአብሔር ፊት እንደ እግዚአብሔር ቃል ተመላልሰው ኃጢአተኞችን ወደ ጽድቅ መንገድ እንዲያመጡ በእርግጥ ይመከራሉ። ግን ሁለት አይነት ክፍፍል እንዳለ እንድታውቁ ያስፈልጋል። ኃጢአተኞች ታዲያ በዚህ በሚኖሩበት ዘመን ምንም እንኳን ይሄ የመክብብ ጸሐፊ እንደሚናገረው ረጅም እድሜ ሊኖሩ ቢችሉም እንኳን መቶ እጥፍ ክፉን ቢሰሩም እንኳን ቁጥር 13 ላይ ዘመናቸው በጣም አጭር ነው። እንትን የሚያሳልፉት ነገር በጣም መጥፎ ነው። መጨረሻቸው በጣም መጥፎ ነው እና ደህንነትን ጻድቁ ሲያገኝ፣ እነሱ ግን በአጥቅ ግን ደህንነት የለውም እኔ ለሀጥ ነው የሚለው ይሄ ጸሐፊ ከእግዚአብሔር ተቀብሎ ደህንነት የሚባል ነገር የለውም። በእግዚአብሔርም ፊት እግዚአብሔርን አይፈሩም ና ዘመኑ እንደ ጥላ አትረዝምም እንደሚጠበቀው አይደለም። የኃጢአተኛ ነገር እያለ ነው የእግዚአብሔር ቃል የሚናገረውና ታዲያ እግዚአብሔርን መፍራት በጣም ጠቃሚ ነው። እግዚአብሔርን መፍራት በጣም በረከት አለው። እግዚአብሔርን መፍራት የሚያዋጣ ነገር ነው ለሁላችንም ለሰው ልጆች በሙሉ እና የመጀመሪያው ነጥቤ ታዲያ እግዚአብሔርን የሚፈሩ ሰዎች ምን አይነት ሰዎች ናቸው የሚለውን ለማሳየት እሞክራለሁ። አሁን ጥቅሱን እንደገና አነበዋለሁኝ። ምንድ ነው የሚለው ጥቅሱ? ኃጢአተኛ መቶ ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ ብሎ ሁለተኛው ክፍል የቁጥር 12 እግዚአብሔርን የሚፈሩ ሰዎች ደህንነት ይሆንላቸዋል ነው የሚለው። ግን እንደምታዩት ፍርሃት የሚለውን ነገር ጸሐፊ ሁለት ጊዜ ነው የጻፈው። እግዚአብሔርን ለሚፈሩት አንድ፣ ደግሞም በፊቱ ለሚፈሩት ሁለት ብሎ ነው ያስቀመጠው። እና ፍርሃት የሚባለውን ነገር ጥቂት ልገልጸው ያስፈልገኛል። ፍርሃት ምንድን ነው? አሁን በዚህ በክርስትናው ዓለም ውስጥ ሊበራልስ የሚባሉ አሉ። ፍርሃት የሚባለውን ነገር በፍጹም ቤተ ክርስቲያን ውስጥ መነገር የለበትም የሚሉ ሰዎች አሉ። እና ስለ እግዚአብሔር መፍራት እንደውም እንዳይነገር ክልከላ የተደረገ ነው የሚመስለው። እና ብዙ ጊዜ ስለ ፈሪሃ እግዚአብሔር ሲነገር ተሰምቶ አይታወቅም ግን ፍርሃት የሚለው የሂብሩ ቃል ሁለት አይነት ትርጉሞች አሉት። አንደኛው እግዚአብሔርን መፍራት የሚለው ቃል እዚህ ጋር የተጠቀሰው መክብብ ምዕራፍ 8 ቁጥር 12 ላይ የተጻፈው ምን የሚል ነው? እግዚአብሔርን እግዚአብሔር የሚባለውን አምላክ ክብሩን፣ ስልጣኑን፣ ታላቅነቱን እና ፍቅሩን ደግሞም ደግነቱን ከፍ ያለ ዋጋ እንዳለው በማሰብ የሚገባውን ክብር እና ከፍታ መስጠት ማለት ነው ይሄ እግዚአብሔርን መፍራት የሚባለው ነገር አሁን የተናገርኩትን ነገር አስባችሁ ከሆነ የእግዚአብሔርን ታላቅነት ጥበቡን መልካምነቱን ቸርነቱን ደግነቱን በማሰብ ተገቢ ክብር መስጠት ነው ሁለተኛው ፈሪሃ እግዚአብሔር በሌሎች ቦታዎች ላይ ጥቅም ላይ የዋለው እዚሁ መጽሐፍ ቅዱስ ላይ ምን የሚል አመለካከት አለው የእግዚአብሔርን ፍርድ ቁጣውን፣ እና የሚያመጣውን በኃጢአት ምክንያት የሚያመጣውን ቅጣቱን በመፍራት መንቀጥቀጥ እና ስቃውን ለመሸከም ካለመቻል የተነሳ የሚመጣውን ስጋትና ጭንቀት የሚገልጥ ነው። ስለዚህ ሁለት ነገሮችን ነው ፍርሃት የሚባለው ነገር የሚያሳየው እና ሁለቱም በየአውዳቸው ውስጥ ይገኛሉ። ግን እዚህ ጋር የተጠቀሰው እግዚአብሔርን ለሚፈሩት በፊቱም ለሚፈሩት የሚለው ቃል ምን ነው የሚያመለክተው? ጤናማውን ፍርሃት ነው። የፍቅሩን ፍርሃት ነው። እና እኔ ከብዙ ሰዎች ጋር አስማማለሁኝ የሁለቱ እግዚአብሔርን መፍራት የሚባሉት ነገሮች የተመዛዘኑትና ሚዛን ውስጥ የገቡት በጌታችን በኢየሱስ ክርስቶስ የማዳን ስራ ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔርን ቁጣ ተሸክሞ በራሱ ላይ እግዚአብሔርን በፍቅር በክብሩ በትልቅ ዋጋው እንድናከብረው ወደዚህ አስደናቂ ፍርሃት ውስጥ እንድንገባ አድርጎናል፣ የሚል ሀሳብ አለ። ይህንን እስማማበታለሁ። ይሄ ፈሪሃ እግዚአብሔር የሚባለው ነገር እግዚአብሔርን የሚፈሩ ሰዎች ያላቸው ነገር ነው። ምን አይነት ሰዎች ናቸው እግዚአብሔርን የሚፈሩት? ወይም ይሄ ፈሪሃ እግዚአብሔር ከየት ይመነጫል የሚለውም በኋላ እናገርበታለሁ። በሁለተኛው ነጥቤ ላይ ይሄ ፈሪሃ እግዚአብሔር የተባለው ነገር የአዲስ ኪዳንም ታላላቅ በረከቶች መካከል አንዱ ነው። በትንቢተ ኤርሚያስ እንዴት እንደተተነበየ አነብላችኋለሁ። ይሄ ፈሪሃ እግዚአብሔር በአዲስ ኪዳን ላሉ አማኞች የተሰጠ አስደናቂ ስጦታ ሲሆን በአማኞች ውስጥ የሚፈጠረው መንፈስ ቅዱስ በውስጣችን ሲሰራ ብቻ ነው። ጌታ መንፈስ ቅዱስ በውስጣችን ሲሰራ ምን ያደርጋል መሰላችሁ? እግዚአብሔር የሚባለው አምላክ ምን ያህል ዋጋ እንዳለው፣ ምን ያህል ክብር እንዳለው፣ ምን ያህል እንደሆነ ደግነቱ፣ ፍቅሩ፣ ታላቅነቱን ጌታ መንፈስ ቅዱስ ነው የሚገልጥልን። ያን ጊዜ እግዚአብሔርን እንደሚገባ እንድናከብረውና ለእግዚአብሔር የሚገባውን ክብር እንድንሰጥ ያደርገናል ማለት ነው። ለዚህ ነው በብሉይ ኪዳን ትንቢት ኤርሚያስ 32 ላይ እነዚህ ሁለት ቁጥሮች ተተንብየው የተቀመጡት። አዲስ ኪዳን የሚሆኑ ነገሮች ናቸው እና እንደዚህ ይላል። ትንቢቴ ኤርሚያስ 32 39 ላይ ለእነሱም ከእነሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ፣ አለ እግዚአብሔር። እታያላችሁ። ለነሱም ከነሱም በኋላ ለሚመጡት ለልጆቻቸው ለዘላለም እንዲፈሩኝ። ምን አይነቱን ፍርሃት? አክብሮት ያለበትን ትልቅ ዋጋ የመስጠትን ፍርሃት እንዲፈሩኝ፣ የማክበር ህይወት በውስጣቸው እንዲኖር ለዘላለም እንዲፈሩኝ። ምን አደርጋቸዋለሁ? አንድ ልብና አንድ መንፈስ እሰጣቸዋለሁ ብሎ እግዚአብሔር ተናገረ። ቁጥር አርባን ደግሞ ስታዩ የሚደንቅ ነገር ታያላችሁ። እዚሁ ኤርሚያስ 32 ላይ ለእነሱም ከማደርገው በጎነት አልመለስም ስል ከእነሱ ጋር የዘላለምን ቃል ኪዳን እገባለሁ ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። በጣም የሚገርም ነው። እግዚአብሔር ምን አለ ከእነሱ ጋር የማደርገውን ቃል ኪዳን አላጥፍም፣ ቃል ኪዳን እገባለሁ፣ ለእነሱ ከማደርገው በጎነት አልመለስም ብሎ ከኔም ዘንድ ፈቀቅ እንዳይሉ አክብሮት ያለውን ትልቅ ዋጋ ለእኔ የመስጠትን ልብ እና ይህንን መረዳት በልባቸው ውስጥ አኖራለሁ ብሎ እግዚአብሔር ተናገረ እና እግዚአብሔርን የሚፈሩ ሰዎች እግዚአብሔር በውስጣቸው አስደናቂ የመንፈስ ቅዱስ ስራ የሰራባቸው ሰዎች ናቸው። እግዚአብሔርን የሚፈሩ ሰዎች ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው እና ከፍ ያለ ዋጋ ክብር እግዚአብሔር እንዳለው ከማንም በላይ ክቡር እንደሆነ የሚያውቁና የሚረዱ ሰዎች ናቸው። እዚህ ሚልኪያስ ምዕራፍ አራት ቁጥር ሁለት ላይ የመጨረሻው የብሉይ ኪዳን መጽሐፍ ላይ እንደዚህ የሚል ሌላም ትንቢት ተጽፎ ታገኛላችሁ። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ ምንቦሳ ትፈነጫላችሁ ይላል። ታያላችሁ፣ ስሜን ለምትፈሩት ለእናንተ ምን ይሆንላችኋል? የጽድቅ ፀሐይ ይወጣላችኋል። በጣም የሚገርም ነው። እግዚአብሔርን የሚፈሩ ሰዎች የሚባረኩ፣ በእግዚአብሔር ብርሃን የሚሄዱ እና ጽድቅ የሚጉረፈርፍላቸው የሚሰጣቸው ሰዎች እንደሆኑ የእግዚአብሔር ቃል ይናገራል። እና እግዚአብሔርን የሚፈሩ ሰዎች ታዲያ ምን አይነት ሰዎች ናቸው? ለተገለጠላቸው ለእግዚአብሔር መንፈስ ቅዱስ ለገለጠላቸው ለእግዚአብሔር ማንነት ለፍጹምነቱ ለሞገሱ ለክብሩ ለግርማው ለእግዚአብሔር እና ለሁሉን አዋቂነቱ ሁሉን ተመልካች ጸጋ እና ሁሉን ተመልካች ችሎታ ያለው መሆኑ አሁን ና እናንተን እያንዳንዳችንን ውስጣችንንም ውጫችንንም የሚመለከት አምላክ ነው። ሁሉን ሰው የትም ቦታ ይኖር የት የሚያአምላክ ነው። እግዚአብሔር በቦታ የማይወሰን በጣም አስደናቂ አምላክ ነው። ታላቅ የሆነ ፍትሑን ጽድቁን፣ ቅድስናውን፣ ዘላለማዊ መልካምነቱን እነዚህም በሙሉ የእግዚአብሔርን ባህርያት በማወቅ ምን የሚያደርጉ ሰዎች ናቸው እውነተኛ ክብርን የሚሰጡ እና እውነተኛ እውቅናን የሚሰጡ እግዚአብሔርን ከሌላ ከማንም በላይ ከፍ አድርገው የሚመለከቱ እና ከዚህ እግዚአብሔር ጋር በትህትና አብረው የሚመላለሱ ሰዎች ነው የሚሆኑት። እና እግዚአብሔርን በማወቅ በአክብሮት በትክክለኛ ትህትና ከእግዚአብሔር ጋራ የሚጓዙ ሰዎች ምን አይነት ሰዎች ናቸው? እግዚአብሔርን የሚፈሩ ሰዎች ናቸው። እግዚአብሔርን ለመፍራት ጾታ እና እድሜ ማንንም ሰው አይከለክለውም። እግዚአብሔርን ማወቅ ብቻ ነው የሚጠየቀው። እግዚአብሔርን ማወቅ እግዚአብሔርን ለመፍራት አስደናቂ ምንጭና ምክንያት ነው። ግን በሁለተኛው ነጥቤ ላይ የፈሪሃ እግዚአብሔር ምንጩ ምንድን ነው የሚል ነገርን መናገር እፈልጋለሁ። ጥቂት ምንጮች አሉኝ እዚ ጋር የዘረዘርኳቸው። ይሄ ፈሪሃ እግዚአብሔር የሚባለው ነገር በጣም ጠቃሚ፣ በጣም ጠቃሚ ባህሪ ነው። እጅግ በጣም ጠቃሚ የህይወት ባህሪ ነው እና ከየት ነው የሚመነጨው የሚለውን ስናስብ ሶስት ነገሮችን እዚ ጋር ወይም አራት ነገሮችን ማለት እችላለሁ፣ አስቀምጫለሁ። አንደኛ ከዳግም መወለድ ነው የሚጀምረው። ጌታን አምነው በጌታ በኢየሱስ ክርስቶስ ላይ ልባቸውንና እምነታቸውን ያልጣሉ ሰዎች፣ በጌታ ጸጋ ያልተለወጡ ሰዎች እግዚአብሔርን ሊፈሩ አይችሉም። ቅድም ሮሜ ምዕራፍ ሶስትን ከቁጥር ዘጠኝ ጀምሮ ሳነብላችሁ ነበር ቁጥር 18 ላይ ስንደርስ ኃጢአተኞችን በሙሉ እየገለጸ እየገለጸ ይመጣና እነዚህ ኃጢአተኞች የተገለጹት ኃጢአተኞች በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። ተመልከቱ። አሁን አሜሪካ ውስጥ ያሉትን ኃጢአተኞች፣ ዩሮፕ ውስጥ ያሉትን፣ አረብ ሀገር ያሉትን፣ ኢትዮጵያ ውስጥ ያሉትን ኃጢአተኞች በሙሉ በአንድ ላይ ጨፍልቃችሁ ምንድን ነው ባህሪያቸው ብላችሁ ብትጠይቁ እግዚአብሔርን መፍራት የሚባል ነገር የላቸው በዓይኖቻቸው ፊት እግዚአብሔር መፍራት የለም ብሎ ይናገራል። ከሌላ ከሌላ ባህሪዎቻቸው ባሻገር ማለት ነው። እና እኛ ግን ዳግም የተወለድን ሰዎች ዳግም ከመወለድ ጸጋ የተነሳ እግዚአብሔርን የመፍራት ጸጋና የመፍራት መንፈስ በውስጣችን ይቀመጥልናል። ማለት ነው እግዚአብሔር አባታችን ይሆናል እኛ ልጆቹ እንሆናለን በእምነት ስለዚህ እግዚአብሔርን አባ አባ ብለን የምንጮህበት የልጅነት መንፈስ ውስጣችን ሲቀመጥ የአባትና የልጅ ግንኙነት ነው የሚኖረን የአባትና የልጅ ትክክለኛና ጤናማ ግንኙነት ልጆች አባቶቻቸውን እንደሚያከብሩት ልክ እኛም እግዚአብሔር አምላካችንን በከፍተኛ ደረጃ ልዩ ዋጋ ሰጥተን እናከብረዋለን ማለት ነው እግዚአብሔር አድኖናል። እግዚአብሔር እንደገና እንድንወለድ አድርጎናል። እግዚአብሔር በክርስቶስ በኩል አጽድቆናል። እግዚአብሔር በክርስቶስ በኩል ምሕረትን ሰጥቶናል። እግዚአብሔር በአስደናቂ የመንፈስ ቅዱስ አሰራር በኩል ሊቀድሰን ፈቃደኛ ነው፣ ደግሞም ቀድሶናል። እነዚህን ሁሉ ነገሮች ስንመለከት ማንም ሊያደርግልን የማይችለውን እግዚአብሔር ስላደረገልን ዳግም መወለዳችን እግዚአብሔርን እንድናከብረው ያደርገናል እና ዳግም መወለድ የፈሪሃ እግዚአብሔር ሕይወት ምንጭ እንደሆነ እንድናስተውል ያስፈልጋል። በሁለተኛ ደረጃ የምናገርበት ነጥብ እግዚአብሔር የሚጠላው መጥላት እግዚአብሔርን የመፍራት ምንጭ ነው። እግዚአብሔር የሚጠላቸው ነገሮች አሉ። በሶስተኛ ደረጃ እግዚአብሔር በሚደሰተው መደሰት የሚል ነጥብ አለኝ። እግዚአብሔር አምላክ የሚጠላቸው ነገሮች አሉ። ከሚጠላቸው ነገሮች ዋነኛው ነገር ኃጢአትን ነው። እግዚአብሔር ኃጢአትን ይጠላል፣ ቁጣን ይጠላል፣ ውሸትን ይጠላል። እግዚአብሔር ፍትህ አልባነትን፣ ሚዛናዊ ያልሆነ ህይወት ይዘን መመላለስን ይጠላል። ከክፉ ጋር ህብረት ማድረግን ከኃጢአት ጋር ድብቅም ይሁን ግልጽ ኃጢአቶችን ማድረግ የሚጠላ አምላክ ነው እግዚአብሔር። የሚጠላውንና የሚጸየፈውን ነገር መጸየፍ ማለት ምን ማለት ነው? እግዚአብሔርን መፍራት ማለት ነው። በተቃራኒ እግዚአብሔር በሚደሰተው መደሰት ደግሞ እግዚአብሔርን የመፍራት ውጤት ነው። እግዚአብሔር ደስ የሚያሰኘው ነገር አለ። ልክ እኛ ደስ የሚያሰኘን ነገር እንዳለ ሁሉ እግዚአብሔር ደስ የሚያሰኘው ነገር አለ። በመንፈስ ፍሬ መመላለሳችን እግዚአብሔርን ደስ ያሰኘዋል። ማለት የመንፈስ ፍሬ የተባሉት እዚህ ገላትያ አምስት ላይ ተጽፈዋል። ፍቅር መኖሩ በውስጣችን እውነተኛ ደስታ በውስጣችን መፈንጨቱ መፍለቁ፣ ሰላም ማግኘታችን፣ ትዕግስት ያለን መሆኑ፣ ደጎች መሆናችን፣ በጎነት ያለን፣ መልካም ሀሳብ ያለን፣ እምነት፣ የዋህነት ያለን መሆናችን፣ ራሳችንን የምንገዛ መሆናችን፣ እነዚህ በሙሉ የመንፈስ ፍሬዎች የሆኑ ነገሮች በውስጣችን የሚገለጡ ከሆነ እግዚአብሔርን ደስ ያሰኘዋል። ከዚህም ባሻገር እግዚአብሔር በህይወታችን ሲገለጥ ጽድቁን፣ ቸርነቱን፣ ይቅርታውን፣ ፍቅሩን የምናሳይ ከሆነ እግዚአብሔር አምላክ በጣም ደስ ይለዋል። ስለዚህ እግዚአብሔር በሚደሰትበት ነገር የሚደሰቱ ሰዎች ለምሳሌ በውሸት ትንቢት እግዚአብሔር አይደሰትም። ይሄ እርግማን ነው። በውሸት አገልግሎት እግዚአብሔር አይደሰትም፣ እርግማን ነው። እግዚአብሔር ደስ የሚለው ነገር የኛ ደስታ ከሆነ እግዚአብሔርን መፍራታችን ነው ማለት ነው። በራሱ በእግዚአብሔር በቃሉ በጸሎት የምንደሰት ከሆነ እግዚአብሔር አምላካችንን ፈርተናል፣ እየፈራን ነው ማለት ነው። የመጨረሻው እዚህ ጋር የምናገርበት ነጥብ ለእግዚአብሔር ፈቃድ መሰጠትም ነው ለእግዚአብሔር ፈቃድ ፈቃዳችን ለእግዚአብሔር ፈቃድ እግዚአብሔር አድርጉ የሚለንን እግዚአብሔር የሚያዘንን ማድረግ እግዚአብሔር የማይደሰድበትን በቃሉ ውስጥ የማይገልጠውን ነገር አለማድረግ ለእግዚአብሔር ፈቃድ መሰጠት ነው እና የእግዚአብሔር ፍርሃት ምንጩ እነዚህ እነዚህ ነገሮች ናቸው። ብዙ ዝርዝር ነገሮች ውስጥ መግባት ይቻላል ግን እነዚህን ካነሳሁኝ በኋላ የሚቀጥለው ነጥቤ የፈሪሃ እግዚአብሔር በረከት የሚለው ነው እና እዚህ መክብብ ስምንት ቁጥር 12 ላይ የተጻፈው ነው ይሄ የፈሪሃ እግዚአብሔር በረከት እና ይህንን አነሳዋለሁኝ በነገራችን ላይ መጽሐፈ መክብብ የተጻፈው በንጉሱ በሰለሞን ነው። አንዳንድ ሰዎች መጽሐፈ መክብብ የሚባለው ነገር ሲነሳ መክብብ የሚባል መጽሐፍ መጽሐፍ ቅዱስ ውስጥ አለ ወይ ብለው ሊያስቡ ይችላሉ። እና መክብብ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል ነው፣ ግን ንጉሱ ሰለሞን ነው የጻፈው። ንጉሱ ሰለሞን ብዙ ነገሮችን የመረመረ ሰው ነው በህይወቱ። እና በጣም ብዙ ነገሮችን መርምሯል ፍልስፍና ውስጥ ገብቶ ፍልስፍናዎችን አይቷል። ሳይንስ ውስጥ ገብቶ ሳይንሶችን መርምሯል አይቷል። እና በጣም የሚገርም የስነ ማህበረሰብ ፍልስፍናዎችና ትምህርቶችን ሳይንሶችን ሁሉ ያጠና ሰው ነው። በተለይ የሰውን ባህሪ በተመለከተ በጣም ብዙ ነገሮችን የተመራመረ ሰው ነው። እንዳውም አንድ ጊዜ እኔ በጣም ይሄ መክብብን ብታነቡ ትደነቃላችሁ። አንድ ጊዜ ንጉሱ ሰለሞን ሳቅን፣ አንተ ጓደኛ ይሁን ወዳጅ ይሁን ብሎ እንደጠራ ሳቅንና በመሳቅ ደስታ የሚገኝ መስሎት ከትከት ብሎ መሳቅን የራሱ ጓደኛ አድርጎ ለመውሰድ እንደሞከረ ግን በኋላ ሲያስበው ይሄ ደግሞ እንደ እብደት ነው ምንም የማይጠቅም ነገር ነው ብሎ እንደ ደመደመ መመልከት ትችላላችሁ። ብዙ ነገር ታነባላችሁ። በዚህ በመጽሐፈ መክብብ ውስጥ የብዙ ሰዎችን ህይወት፣ ፍጻሜያቸውን፣ ነገሥታትን ታሪካቸውን በሚገባ ያየ ሰው ነው። በተለይ የአባቱን የዳዊትን ህይወት ስኬትና አንዳንድ ምስቅልቅሎች አጥንቶ በጣም ብዙ ትምህርት የወሰደ ሰው ነው ታዲያ እዚህ ቦታ ላይ ሲናገር ምንድን ነው ያለው? ቁጥር 12 ላይ ቅድም ያነበኩት የመጨረሻ ክፍሉ እግዚአብሔርን ለሚፈሩት ደግሞ እንደገና ደግሞ በፊቱም ለሚፈሩት ምን እንዲሆንላቸው አውቃለሁ ነው የሚለው። ደህንነት እንዲሆን አውቃለሁ ብሎ ነው የተናገረው። አንድ ቦታ ላይ የሚቀጥለው ገጽ ላይ የሚቀጥለው ስላይድ ላይ የእንግሊዝኛውንና ከሂብሩ ጋር ኢኪቫለንት የሆነውን ጽፌዋለሁኝ። ምንድን ነው የሚለው እግዚአብሔርን ለሚፈሩት በፊቱም ለሚፈሩት መልካም እንዲሆንላቸው እኔ በእርግጠኝነት አውቃለሁ ነው የሚለው የእንግሊዝኛው ትርጉም። እንደገና ስናገረው በደንብ አስተውሉኝ። እግዚአብሔርን ለሚፈሩት በፊቱም ለሚፈሩት መልካም እንዲሆንላቸው እኔ በእርግጠኝነት አውቃለሁ ነው የሚለው የእንግሊዝኛው ማለት፣ እግዚአብሔርን የሚፈሩ እና እግዚአብሔርን በመፍራት ውስጥ የሚመላለሱ ሰዎች በረከት አላቸው ነው የሚለው ንጉሱ ሰለሞን ምንድን ነው በረከቱ መልካም የሚባል ነገር በህይወታቸው ዘመን ሁሉ ይሆንላቸዋል ለዚህ ደግሞ እኔ እርግጠኛ ነኝ ብሎ ነው የሚናገረው እና አንድ ሁለት ነጥቦችን አሰፍራለሁ በየስላይዱ ላይ እዚህ ጋር መጀመሪያ የምናገረው ሁሉ ነገር ለእነሱ አሁን አሁን አሁን ባሉበት ቦታ መልካም እንደሆነ ነው እግዚአብሔርን የሚፈሩ ሰዎች አሁን ባሉበት ሁኔታ መልካም ይሆንላቸዋል። ማለት ከበደልና ከኩነኔ ድነዋል። በእግዚአብሔር አስደናቂ አሰራር ይቅር ተብለዋል። ቅድም እንደተናገርኩት ታድሰው፣ በጌታ በመንፈስ ቅዱስ አሰራር አዲስ መንፈሳዊ ሕይወት አግኝተዋል እርግጠኛ የሆነ የዘላለም ክብር ተስፋ ውስጥ ገብተው ጨብጠዋል። ሁሉም ለነሱ እግዚአብሔርን ለሚፈሩ ሰዎች መልካም ነው። እግዚአብሔርን ይፈራሉ። እግዚአብሔርን ከመፍራት የተነሳ ደግሞ በምድር ላይ ደስተኞችና ሰላም ያላቸው ነው የሚሆኑት። ሌላ የሚያስፈራቸው ነገር አይኖርም። በእርግጥ እግዚአብሔርን መፍራት መጽሐፍ ቅዱስ በተደጋጋሚ የጥበብ ምንጭ ነው የጥበብ መጀመሪያ ነው ብሎ ይናገረዋል። ጥበብ እና ማስተዋል በውስጣቸው ይኖራል፣ እግዚአብሔርን የሚፈሩ ሰዎች። እዚህ አንድ በጣም አስደናቂ የሆነ ጥቅስ አግኝቻለሁ። መጽሐፈ ነህምያ ምዕራፍ ሰባት ቁጥር ሁለት ላይ ነህሚያ ከባቢሎን ስደት ከተመለሱ ሰዎች ውስጥ መካከል አንዱ ነው። ኢየሩሳሌም መጥቶ ምዕራፍ ሰባት ቁጥር ሁለት ላይ ወንድሜን አናኒንና የግንቡን አለቃ የግንቡን አለቃ ገንቢዎች ናቸው፣ ሃናንያን በኢየሩሳሌም ላይ ሾምኳቸው ብሎ ይናገርና እርሱም እውነተኛ እሱም እውነተኛና ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ ብሎ ይናገራል። እና በጣም የሚገርም ነው ይሄ ሐናኒያ የተባለው አናኒ ተብሎ የተጠቀሰው ከሌሎቹ ሰዎች ይልቅ እውነተኛና እግዚአብሔርን የሚፈራ ሰው ነበረ እና ሾሚያቸዋለሁ እነዚህን ሰዎች ብሎ ሲናገር ታያላችሁ እግዚአብሔርን የሚፈሩ ሰዎች ለመልካም ነገር በመልካም ሁኔታ የሚሾሙ በሰዎችን ፊት ሞገስ የሚያገኙ ሰዎች እንደሆኑ ነው የምናስተውለው እግዚአብሔርን መፍራት በሰዎች ውስጥ ድፍረትን እግዚአብሔራዊ ጥበቃን የሚያመጣ እና ሌሎች መጥፎ መጥፎ እና ከባድ የሆኑ ፍርሃቶችን በፊት ለፊታችን ተውጠው እንዲቀልጡ የሚያደርግ አስደናቂ ነገር ነው። እኔ እዛ እንግሊዝ ሀገር እያለሁኝ አንዲት የቤተ ክርስቲያን አባል የነበረች የሲንጋፖር ሴት እና ሌሎችን አውቃለሁኝ እና ያቺ የሲንጋፖር ሴት መታ አንድ ጊዜ እኛ ቤት ከሲንጋፖር መታ እንደዚህ የሆነ እራት ነገር ጋብዘናት ነበርና ሲንጋፖር እያለች በጣም አስደናቂ በሆነ መንገድ በሰዎች ፊት ብዙ ስብሰባዎች ላይ ትናገር እንደነበረ ስትነግረን ነበር እና ሰዎች እየመጡ በጣም ሀብታሞች ናቸው፣ በጣም ሀይሊ ፔይድ ናቸው ባልና ሚስቶቹ እና ምንድን ነው ያለችን እኔ በሰዎች ፊት አንዳንድ ቴክኒካል ነገሮችን ፕሬዘንት ሳደርግ ሲንጋፖርም ሌላም አለም እየሄድኩኝ በድፍረት ነው የምናገረው፣ አለች ለምንድን ነው በድፍረት የምትናገሪው? እንዴት እንደዚህ በድፍረት ልትናገሪ ቻልሽ? በጣም ኮንፊደንት እያለሽ ነው በመተማመን ነው ነገሮችሽን ፕሬዘንት የምታደርጊው ብለው ይጠይቁኛል፣ አለች። መልሴ ምንድን ነው አለች እግዚአብሔርን ስለማቅና እግዚአብሔርን ስለምፈራ ከዚህም በተጨማሪ ሰንደይ ስኩል ውስጥ ያሉ ልጆችን በእውነተኛ ቅንነት አቃለሁ ስታስተምር አስተምር ስለነበረ እነዛ ሁሉ ልምዶች እና ደሞም ከሁሉም በላይ ፈሪሃ እግዚአብሔር በሰዎች ሁሉ ፊት ምንም ነገር እንዳልፈራና ነገሮችን በማውቀው መጠን በመተማመን ፕሬዘንት እንዳደርግ ረድቶኛል ብላ ስትመሰክር ሰምቻለሁኝ እና እግዚአብሔርን የሚፈሩ ሰዎች ሌሎች ጥቃቅን ፍርሃቶቻቸው እየቀለጡ ጠፍተው በሙሉ ድፍረት በመተማመን በሰውም በእግዚአብሔር ፊት የሚመላለሱ ይሆናሉ እና እዚህ ሚልኪያስ ምዕራፍ 3 ላይ ቁጥር 16 ላይ ሌላ የተጻፈ ቃል አነብላችኋለሁ። በዚያን ጊዜ ዓለም በሙሉ እግዚአብሔርን በማይፈራበት ጊዜ የሚለውን ነገር ነው የእግዚአብሔር ቃል እየተናገረ ያለው። እግዚአብሔርን የሚፈሩ ጥቂት ሰዎች እርስ በርሳቸው ተነጋገሩ። እግዚአብሔርም እግዚአብሔርን በመፍራት በማክበር የሚነጋገሩትን ነገር አዳመጠ ሰማም፣ ብሎ እግዚአብሔርን ለሚፈሩ እንደገና እግዚአብሔርን ለሚፈሩ ተመልከቱ። ስሙንም ለሚያስቡ ምን ተደረገላቸው ይላል በፊቱ የመታሰቢያ መጽሐፍ ተጻፈ። በጣም የሚገርም ነው። እግዚአብሔርን የሚፈሩ ሰዎች ራሱ እግዚአብሔር የሚያከብራቸው ሰዎች ናቸው። እና የሚነጋገሩትን እግዚአብሔርን በመፍራት የሚለዋወጡትን ሐሳብ፣ ንግግር እና እግዚአብሔራዊ የሆነን ነገር እግዚአብሔር ለመታሰቢያ በፊቱ መጽሐፍ ሆኖ ተጽፎ እንዲቀመጥ አደረገ ይላል። በጣም የሚገርም ነገር ነው። ፈሪሃ እግዚአብሔር የሚባለው ነገር ታዲያ በረከት አለው። ዘላለማዊ የሆነ በረከት አለው። ምድራዊም የሆነ በረከት አለው። በተለይ ከእግዚአብሔር ጋር ፍጹም የሆነ ኅብረት እንድናደርግ የሚያደርግ አስደናቂ ለውጥ ያለው በረከት ያለው እውነተኛ የክርስቲያን ጸጋ ነው። ስለዚህ እኔ አሁን ለእናንተ የማሳስበው ነገር ፈሪሃ እግዚአብሔር የሚባል ነገር እግዚአብሔርን መፍራት የሚባል ነገር በውስጣችሁ እግዚአብሔር እንዲያዳብር እና እንዲኖራችሁ መጸለይ በጣም አስፈላጊ ነው። ይሄ ዘመን በቤተ ክርስቲያንም በውጭም እግዚአብሔር ያልተፈራበት ጋጠ ወጦች የበዙበት ዘመን ነው እና በዚህ ዘመን እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ይባረካሉ የእግዚአብሔር መጠቀሚያዎች ደግሞ ይሆናሉ። አሁን ሚልኪያስ ሶስትን ቁጥር 17 ላይ ስታነቡ ከዛ በኋላ ይላል እግዚአብሔር እኔ በምሰራበት ጊዜ እነዚህ እኔን የፈሩ ሰዎች ገንዘቦቼ ይሆናሉ ብሎ ይናገራል። ማለት መሳሪያዎቼ ይሆናሉ፣ ጠቀምባቸዋለሁ፣ እሰራባቸዋለሁ የሚል መልእክት አለው። አዎ ውሸታሞች እግዚአብሔር አይጠቀምባቸውም። ለጊዜው በጣም ብዙ እንቅስቃሴዎች ሊኖሩ ይችላሉ የውሸታሞች ሁሉም ይከስማሉ። እግዚአብሔርን የሚፈሩና በእግዚአብሔር እውነት የሚቀጥሉ ግን ይጸናሉ። በሁለተኛው ስላይዴ ላይ የፈሪሃ እግዚአብሔር በረከት በሚለው ላይ የምናገረው ሁለት ሶስት ነጥቦች አሉ። ሁለተኛው፣ ካለፈው የቀጠለ በመከራቸው ጊዜ እግዚአብሔርን የሚፈሩ ሰዎች መልካም ይሆንላቸዋል። መቼም በምድር ላይ እኛ ሰዎች በልዩ ልዩ መከራ ውስጥ እናልፋለን፣ እንታመማለን ልንደህይ እንችላለን አንዳንድ ችግሮች ውስጥ ልንገባ እንችላለን ግን በገባንበት ነገር ውስጥ ሁሉ እግዚአብሔር አምላክ መልካም ያደርግልናል አሁን እዚህ ጋ የመክብብ ምዕራፍ 8 ቁጥር 12 ምን እንደሚል ቅድም አንብቤላችኋለሁ ምንድን ነው የሚለው እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆንላቸው አውቃለሁ ነው የሚለው የእንግሊዝኛው የሚቀጥለው ስላይዴ ላይ አስቀምጨዋለሁ። አይ ሹርሊ ኖው ነው የሚለው እና እግዚአብሔርን ለሚፈሩት መልካም እንዲሆንላቸው እኔ በእርግጠኝነት አውቃለሁ ነው የሚለው እና መልካም ይሆንላቸዋል። አሁን ይህንን ለማስረጽ የጻፍኩት እዚህ ጋር ኢሳያስ 43 ከቁጥር 1 እስከ 3 ነው። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ እና አትፍራ፣ በስምህ ጠርቻሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፈ ጊዜ አያሰጥምሁም። በእሳትም ውስጥ ባለፍህ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ላንተ ቤዛ፣ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ብሎ እግዚአብሔር ተናገረ። ያዕቆብ እስራኤል፣ አንዳንድ ውጣ ውረድ ውስጥ ልታልፍ ትችላለህ። ግን አትፍራ፣ ምክንያቱም እኔ በስምህ ጠርቻ አለሁ ተበዥቻ አለሁ እኔ አድኛ አለሁ እያለ እግዚአብሔር ይናገርና በውሃ ውስጥ ብታልፍ እኔ ካንተ ጋር እሆናለሁ፣ ውሃው አያሰጥምህም ነው የሚለው። በእሳት ውስጥ ብትሄድ እኔ ካንተ ጋር እሆናለሁ፣ እሳቱ ምን አያደርግህም አያቃጥልህም። እግዚአብሔርን የሚፈሩ ሰዎች በመልካም በመከራቸው ጊዜ እንኳን መልካም እንደሚሆንላቸው መጽሐፍ ቅዱስ ይናገራል። አቤት ስንቱን ጠቅሼ እችለዋለሁ። እንጂ መዝሙረ ዳዊት ላይ እንዲህ የሚል ቃል ተጽፎ ታገኛላችሁ። እግዚአብሔርን ለሚፈሩ ሰዎች ምን ያደርጋል እግዚአብሔር ይላል። በህመማቸው ጊዜ መኝታቸው ምን ያደርግላቸዋል? ያነጥፍላቸዋል ይላል። በጣም የሚገርም ነው። እራሱ እግዚአብሔር ነው። አሁን እኔ የፈጠርኩት ነገር አይደለም፣ የተጻፈን ነገር ነው ማነብላችሁ። ስለዚህ ከምንም ነገር በላይ እግዚአብሔርን መፍራት በማንኛውም የሕይወታችን ውጣ ውረድና እንቅስቃሴ ውስጥ እግዚአብሔር ከኛ ጋር ሆኖ መልካም እንደሚያደርግልን እንድናስብና እንድናስተውል ያስፈልጋል። እግዚአብሔርን የሚፈሩ ሰዎች በረከት አላቸው። አሁን በሞታቸውም ጊዜ እንኳን መልካም ነው የሚሆንላቸው። በጣም ይገርማል። እግዚአብሔርን የሚፈሩ ሰዎች አይሞቱም ተብሎ አልተጻፈም። እንሞታለን እኛ እንደ ማንኛውም ሰው፣ ግን በሞታችን ጊዜ መልካም ነው የሚሆንልን። ልክ ስንሞት ኢሚዲየትሊ ወዲያውኑ በማን እቅፍ ውስጥ ነው የምንገኘው? በአብርሃም እቅፍ ውስጥ ነው የምንሆነው እና መንግስተ ሰማይ ውስጥ ነው ጠብ የምንለው ልክ ከዚህ ስጋችን ነፍሳችን ስትለይ ኢሚዲየትሊ እግዚአብሔር ህልውና ውስጥ ነው የምንሆነው። ማርቆስ ሉቃስ ወንጌል ምዕራፍ 16ን ማንበብ ትችላላችሁ። ሀብታሙ ሰውዬ ሞተ፣ ተቀበረ እና ድሃው ሰውዬ አላዘር ደግሞ ሞተ። መላእክት የት ይዘውት ሄዱ? አብርሃም እቅፍ ውስጥ አስገቡት ብሎ ይናገራል። ራእይ ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ራእይ 14 ቁጥር 13 ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ብፁዋን ናቸው መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸው የሚከተላቸዋል፣ ብለህ ይላል ብለህ ጻፍ የሚል ድምፅ ሰማው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ ማለት የተባረኩ ናቸው። እርግማን ውስጥ ሲኦል ውስጥ አይወድቁም። ምክንያቱም ቢሞቱም እንኳን እግዚአብሔርን የሚፈሩ ሰዎች መልካም ይሆንላቸዋል። እንደገና ሌላ ነጥብ አለኝ። በትንሣኤ ጊዜ መልካም ይሆንላቸዋል። ይሄ የሞተው የበሰበሰው አካላችን ተለውጦ የማይበሰብሰውን የጌታ ኢየሱስ ክርስቶስን አካል መስሎ ይነሳል። በፍርድ ቀን መልካም ይሆንላቸዋል። ጌታ ኢየሱስ ክርስቶስ ማቴዎስ 25 ላይ ፍርድ፣ የመጨረሻው ፍርድ የሚደረግበትን ነገር በስዕል ለሰዎች ሲናገር፣ በስዕላዊ መግለጫ በቀኙ ያሉትን እና እግዚአብሔር ምን ይላቸዋል ነው የሚለው። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። በፍርድ ጊዜ እግዚአብሔርን የሚፈሩ ሰዎች የአባቱ ብሩካን ተብለው ወደ መንግስተ ሰማይ ግቡ ተብለው ወደ መንግስተ ሰማይ ነው የሚገቡትና እንደዚህ እንደዚህ አይነት አስደናቂ በረከቶች እንዳሉት እግዚአብሔርን መፍራት እንድናስብ እፈልጋለሁ የመጨረሻው ማጠቃለያ የመልካም ነገሩ እርግጠኝነት ማለትም የበረከቱ እርግጠኝነት በሚል ርዕስ ጥቂት ነገር ልናገርበት እፈልጋለሁ። እንግዲህ ቁጥር 12ን እንደገና ማንበብ አለብኝ። መክብብ ምዕራፍ 8 ቁጥር 12 ኃጢአተኛ፣ መቶ ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን ያው ነገሩ በሙሉ እንደሚሰነካከል መጨረሻው መጥፎ እንደሚሆን ነው። ግን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። እዚህ ጋ ነው የሂብሩንና የእንግሊዝኛውን በደንብ እንድናየው የፈለግኩት። የበረከቱ እርግጠኝነት ምንድን ነው የሚለው የእንግሊዝኛው አይ ሹር ኖ ዛት ኢት ዊል ቢ ዌል ዊዘም ሁ ፊር ጎድ አን ሁ ፊር ቢፎር ሂም ብሎ ነው የሚናገረው። እኔ በእርግጠኝነት አውቃለሁ እግዚአብሔርን የሚፈሩ መልካም እንደሚሆንላቸው መልካም ይሆንላቸዋል። እና ይህ መልካም ይሆንላቸዋል የሚለው ነገር በእርግጠኝነት ነው የተነገረው። እና ሰለሞን መቶ በመቶ እርግጠኛ ሆኖ ነው እኔ በእርግጠኝነት አውቃለሁ እግዚአብሔርን የሚፈሩ ሰዎች መልካም ይሆንላቸዋል። አሁን ይህንን ሳስብ እግዚአብሔርን መፍራት መልካም ዝም ብሎ ኋላ ቀር የሚያሰኝ ሊሆን ይችላል ብለው አንዳንድ ሰዎች ሊያስቡ ይችላሉ። ወይም ደግሞ ከዘመኑ ፖፕላር ካልቸር ጋር አብረን እንዳንሄድ የሚያደርግ ነገር ነው ብለን ልናስብ እንችላለን። ማሰብ ይቻላል። ነገር ግን እግዚአብሔርን መምሰል ወይም እግዚአብሔርን መፍራት ምንም ነገር ይቅር እንጂ በጣም ታላቅ የሆነ ጠቀሜታ እንዳለው ይሄ ጠቀሜታው ደግሞ በረከቱ ደግሞ እርግጠኛ እንደሆነ ነው። አሁን ሰለሞን እየተናገረ ያለው ግን ንጉሱ ሰለሞን እንዴት ነው እርግጠኛ ሆኖ ሊናገር የቻለው እና አንድ አራት ነገሮችን እናገርና ወደ ማጠቃለያ ያመጣለሁ። አንደኛ ሰለሞን ከሕይወት ታሪኩ ያውቀዋል ሰለሞን ጠቢብ ነበር ብያችኋለሁ። በጠቢብነቱ አንድ ወቅት በንጉስነቱ ላይ ያለ ከእግዚአብሔር መንገድ ፈቀቅ ብሎ ነበር እና ቅድም እንዳልኩት ለምሳሌ ሳቅ ደስታ ይሰጣል ብሎ ሳቅ እና ጓደኛ ይሁን ሁል ጊዜ እንንከትከት የሚል አይነት ነገር እንደተናገረ ነግራቸዋለሁ። እና በኃጢአት ደስታ ይገኛል ብሎ ከእግዚአብሔር መንገድ ፈቀቅ ብሎ ነበር። በጣም ብዙ ሴቶችን አግብቶ ነበር፣ በኃጢአት ደስታ ይገኛል ብሎ እንደውም አንዳንዶቹ ያገባቸው ሴቶች ከተለያየ አገር ስለነበሩ ጣዖታት የሚያመልኩ ስለነበረ በቤተ መቅደስ ውስጥ ራሱ በቤተ መንግስት ውስጥ ጣዖት መስገጃ ቦታ ሁሉ አስቀምጦ ለጣዖት መስገድ ምናልባት ደስታ ይሰጥ ይሆን የሚሉ ብዙ ምርምሮችን የተመራመረ ሰው ነበረ እና ከህይወት ታሪኩ ምንድን ነው እየተናገረ ያለው? አዎ ደስታ ይሰጣል ብዬ ያንንም ያንንም ያንንም ያንንም ነካክቼዋለሁ፣ ግን ደስታን ያገኘሁት በእግዚአብሔር ፍርሃት ውስጥ ብቻ ነው። ስለዚህ እኔ በህይወቴ ያየሁትን ነገር ነው የምነግራችሁ። እግዚአብሔርን የሚፈሩ ሰዎች በእርግጠኝነት መልካም እንዲሆንላቸው፣ እንደሚደሰቱ፣ ሰላም እንደሚያገኙ፣ ቅድም ያልኳቸውን በረከቶች በሙሉ እንደሚጥለቀለቁ እርግጠኛ ነኝ ብሎ ነው የተናገረው ከህይወት ታሪኩ ስለሚያውቀው። በሁለተኛ ደረጃ በአካባቢው ካስተዋለው ነገር ሁሉ ያውቀዋል። ሰለሞን ዝም ብሎ ሰው አልነበረም። ኃጢአተኞችን እና ጻድቃንን ተመልክቷል። ሰዎች ሲሞቱ አይቷል። ሰዎች በልዩ ልዩ መከራ ውስጥ ሲያልፉ አይቷል። በጦርነት ውስጥ በጦርነት የሆነውን ነገር ሁሉ አይቷል። እና ካስተዋለው ነገር በሙሉ እግዚአብሔርን መፍራት የበረከትና የመልካም ነገር ሁሉ ምንጭ እንደሆነ አውቋል። እና ዚህ መጽሐፈ ምሳሌንም ብዙውን የጻፈው ሰለሞን ነው። እንደዚህ የሚል ቃል በምዕራፍ 14 ቁጥር 32 ላይ ሰለሞን ጽፏል፣ ሀጥ በክፋቱ ይደፋል፣ ጻድቅ ግን በእውነቱ ይታመናል ብሎ ተናግሯል እና ይሄኛውንም ከሂብሮና ከኪንግ ጀምሱ ጋር አነጻጽሬ ትርጉሙን አይቼዋለሁ። እንደዚህ ነው የሚለው፣ ኃጢአተኛ በክፋቱ ይጠረጋል፣ ይጠፋል ነው የሚለው ጻድቅ ግን በሞቱ እንኳ ተስፋ አለው። የትርጉም ልዩነት አለው። ጻድቅ ግን በሞቱ እንኳን ተስፋ አለው። ኃጢአተኛ በክፋቱ ይጠረጋል፣ በሞቱም ተስፋ የለውም፣ ሲኖርም ተስፋ የለውም። ጻድቅ ግን በጣም አስደናቂ ተስፋ አለው። ስለዚህ መዝሙር 37 ላይ ቅንነትን ጠብቅ፣ ጽድቅንም እይ። ለሰላም ሰው ማለት ፈሪሃ እግዚአብሔር ላለው ሰው ምንም ጥርጥር የለውም። ቅሬታ አለው የወደፊቱ የሚስተካከልለት ሰው ነው ብሎ ነው የሚናገሩ። ሶስተኛ፣ ይሄ የመልካም ነገሩ እርግጠኝነት በአእምሮ ካመዛዘነው ነገር የተነሳ እርግጠኛ ነው። መቼም እግዚአብሔር አእምሮ ሰጥቶናል። እና የክፉ ነገሮችንና የመልካም ነገሮችን ማመዛዘን እንችላለን። ሰለሞን አመዛዝኗል። ካመዛዘነው የተነሳ ቅድስና ከእግዚአብሔር ጋር መራመድ፣ እግዚአብሔርን መፍራት፣ እግዚአብሔርን እንደ ቃሉና በሚገባው ነገር ማምለክ እንደሚገባው በሚገባው መንገድ ማምለክ እዚህም ለዘላለምም በረከት እንደሆነ በደንብ በአይምሮ መዝኖ አውቋል። እና አራተኛ ከእግዚአብሔር ቃል ኪዳን ከቃሉ ላይ ከተሰጠው ቃል ኪዳን የሚያውቀው ነገር ነው። ለዚህ ነው እርግጠኛ ሆኖ እግዚአብሔርን ለሚፈሩት በፊቱም ለሚፈሩት መልካም እንደሚሆንላቸው እኔ በእርግጠኝነት አውቃለሁ ነው ያለው። በእርግጠኝነት ከእግዚአብሔር ቃል ኪዳን የተነሳ እግዚአብሔር ቃል ኪዳኑን ገብቷል ሊባርከን ሊጠብቀን፣ ደግሞ መንግስተ ሰማይን ሊያወርሰን በክርስቶስ ኢየሱስ በኩል መተን በእግዚአብሔር ላይ ብናርፍ በጣም ቀላል ነው። ክርስትና በጣም ሲምፕል ነው። ሰዎች ኮምፕሌክስ ለማድረግ ይሞክራሉ። ክርስትና በጣም ቀላል ነው። እና በክርስቶስ ኢየሱስ ላይ ባለው ጸጋ ላይ ብንታመን ከእግዚአብሔር ጋር እንታረቃለን። የዘላለም መንግስት ይሰጠናል። እዚህ መንፈስ ቅዱስ በህይወታችን ውስጥ ይሰራል። በጣም አስደናቂ ብርሃን በልባችን ይበራል። እና ታዲያ ይህንን ቃል ኪዳን ያውቀዋል እግዚአብሔርን የሚፈሩ ሰዎች በትክክል እግዚአብሔር የሚባርካቸው ሰዎች እንደሆኑ እና እዚህ መዝሙር 33 ቁጥር 18-19 ላይ እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው በምሕረቱም ወደሚታመኑ ይልና ነፍሳቸውን ከሞት ያድን ዘንድ በራብ ጊዜ ይመግባቸው ዘንድ ብሎ ይናገራል። እግዚአብሔርን የሚፈሩ ሰዎች የእግዚአብሔር ዓይን ሁልጊዜ የሚጠብቃቸው ናቸው። መጀመሪያ የመጀመሪያው መጽሐፍ ቅዱስ ንባብ ላይ ያው ሰዓት ለመቆጠብ ስል ያላነበብኩት እንግዶች ስለነበሩ መዝሙር 34 ነው። መዝሙር በቅንፍ 34 ላይ በጣም የሚገርም ነገር ተጽፎ ታገኛላችሁ። ምን የሚል ነገር ተጽፎ ታገኛላችሁ? እግዚአብሔርን የሚፈሩት ቁጥር ዘጠኝ ላይ የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት ብሎ ይናገራል። እና እዚሁ ክፍል ላይ ነው ምን የሚል ቃል ታያላችሁ? እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ እና ከክፉም ያድናቸዋል ብሎ ይናገራል። ቁጥር ሰባት ላይ ነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም። እና እግዚአብሔርን መፍራት ቀጥሎ ምን ይላል? እግዚአብሔርን መፍራት ልጆች ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን ማየት የምትፈልጉ ከሆነ እግዚአብሔርን መፍራት የሕይወት ምንጭ ነው እና እግዚአብሔር በጣም በጣም ሊፈራ የሚገባው አምላክ ነው። ግን ፍርሃቱ ምን አይነት ነው ብያቸዋለሁ። እግዚአብሔር ታላቅ፣ ቅዱስ፣ ክቡር፣ ዘላለማዊ፣ ጠቢብ፣ ሁሉን ቻይ እንደሆነ አውቀን የምንሰጠው ክብር ነው። ለእግዚአብሔር የምንሰጠው ክብር እንደ ቃሉ ለመኖር የምንወስነው ውሳኔ ነው ፈሪሃ እግዚአብሔር የሚባለውና እግዚአብሔር በእውነት ይወደናል ብዬ አምናለሁ እኔ። የሚወደን ከሆነ እግዚአብሔር ፈሪሃ እግዚአብሔርን እንዲሰጠን ሁልጊዜ መጸለይ ይኖርብናል። እግዚአብሔርን የሚፈሩ ሰዎች ይባረካሉ። ምንም ጥርጥር የለውም። መልካም ይሆንላቸዋል፣ በህይወታቸው ዘመን ሁሉ ምንም ጥርጥር የለውም። እንደውም ሰለሞን የተናገረው መክብብ ላይ እኔ በእርግጠኝነት ምን አደርጋለሁ አውቃለሁ አውቃለሁ፣ እግዚአብሔርን የሚፈሩ በፊቱ የሚፈሩት መልካም ይሆንላቸዋል። እግዚአብሔርን መፍራት እግዚአብሔር በጸጋው ይስጠን።